of america <laughs> Be ብሔራዊ ምርጫ ቦርድ በግጭት ምክንያት ተጨማሪ አንድ ሳምንት ከተራዘመባቸው ሶስት ዞኖች በስተቀር በአገር አቀፍ ደረጃ የመራጮች ምዝገባ ዛሬ መጠናቀቁን ይፋ አድርጓል። በምዝገባው ሂደት የጎላ ችግር አላጋጠመኝም ብሏል። የሴቶች ተሳትፎም አበረታች እንደሆነ የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለቪኦኤ አስታውቀዋል። የዩኒቨርሲቲ ተማሪዎች በየትውልድ አካባቢያቸው ሄደው እንዲመርጡ የሚደረግ ሲሆን ተፈናቃዮች ባሉበት ቦታ ሆነው እንዲመርጡ ሰበው ግን በታሰበው ልክ እየተሳካ እንዳልሆነ ዳይሬክተሯ ገልጸዋል። አዲስ ቸኮል ተጨማሪ አለው። ብሔራዊ ምርጫ ቦርድ ሁለት ጊዜ ያራዘመውን የመራጮች ምዝገባ ዛሬ ማጠናቀቁን ይፋ አድርጓል። የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለቪዮ በሰጡት ቃል የጎላ ችግር ሳያጋጥማቸው የመራጮች ምዝገባ ማጠናቀቃቸውን አስታውቀዋል። የመራጮች ምዝገባን በምናካሄድበት ወቅት ያጋጠመ መሰረታዊ የሚባል የደህንነት ችግር አልነበረም። ስለዚህ እሱ በጣም ጥሩ ነገር ነው። የምርጫ ምዝገባዎች የምናረግባቸው ቦታዎች ላይ ሁላ ምርጫ ጣቢያዎቻችን የተለያዩ ችግሮች ቢያጋጥሙም በመሰረታዊ ደረጃ በሰላም በሁሉም ቦታ ላይ የመራጮች ምዝገባ ማከናወን ችለናል። ከአንደኛው ትልቁ ስ ት እሱ ነው። ሁለተኛው ዋናው የሚመስለኝ የመራጮች ምዝገባ በምናካሄድበት ወቅት መጀመሪያ ሰሞኑን ያጋጠሙ ችግሮችንም ኦቨርካም አድርገናል ብሎ ላይ በኋላ ግን በጣም በፍጥነት በመሻሻል ሁሉም ምርጫ ጣቢያዎቻችን እንዲከፈቱ ማድረግ ችለናል። እሱ አንደኛው ጥሩ ነገር ነው። ከዛ ቀጥሎ የመራጮች ምዝገባ ወቅት ላይ ክፍት የሆነባቸው ቦታዎች ላይ የመራጮች ምዝገባ ቁጥር አነስተኛ የሆነባቸው ቦታዎች ነበሩ። አሱንም መጨረሻ ላይ ኦቨርካም አድርገን ከሞላ ጎደል የመራጮች ምዝገባ ተሳትፎ ጥሩ ነው የሚባል ደረጃ ላይ እንዲሆን አድርገናል። ከዛ በተጨማሪ ደግሞ አቤቱታ ያቀረቡባቸው ቦታዎች ላይ ወይም ደግሞ አቤታዎቹን እንደገና በጥሩ ሁኔታ በደንብ ተቀብለን አይተን አቤታዎቹ ለመፍታት እርምጃዎችን ወስደናል። ሶማሌ ለምሳሌ አንደኛው ምሳሌ ነው ሊሆን የሚችለው። በዚህ በኩል የፓርቲዎችን አቤቱ ታይቶ እሱን ለመፍታት ሙከራ ማድረግ ማለት ነው። ምዝገባውን በተመለከተ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው የመራጮች ቁጥር ካለፈው ምርጫ እየበለጠ መሆኑን ዛሬ ጠዋት አስታውቀው ነበር። ብሔራዊ ምርጫ ቦርድ እስካሁን የተመዘገበውን መራጭ ቁጥር ሰብስቧ ለማጠናቀቁን የገለጹልን የኮሚኒኬሽን ዳይሬክተሯ ይሁንና በሳምንቱ መጀመሪያ ላይ ሰላሳ አራት ነጥብ ሁለት ሚሊዮን መራጮች ተመዝግበው ነበር ብለዋል። ከዚህ በኋላ ባሉት ቀናት በተለይም በዛሬው ዕለት በርካታ መራጮች መመዝገባቸውንና አጠቃላይ ቁጥሩም ከፍ ያለ እንደሚሆን ገልጸዋል። ሆኖም ከነገ ዕለት ጀምሮ በየምርጫ ጣቢያዎች የመራጮች ቁጥር ይፋ እንደሚሆን የገለጹልን ከአጠቃላይ መራጮች የሴቶች ተሳትፎ 45 በመቶ እንደሆነ የገለጹት ኮሚኒኬሽን ዳይሬክተሯ፣ ይህም ከዚህ በፊት ከነበሩ ምርጫዎች አንጻር ሲታይ የሴቶች ተሳትፎ የተሻለ መሆኑን የሚያሳይ ነው ብለዋል። ከሳምንት በፊት በየክልሎች የተመዘገቡ መራጮችን በተመለከተ ይፋ በሆነው አሃዝ የየክልሎች አፈጻጽም ላይ ከፍተኛ ልዩነት የነበረው ሲሆን በወቅቱ አነስተኛ ቁጥር ያላቸው መራጮች የተመዘገበባቸውን ክልሎች በተመለከተ ልዩ ልዩ ምክንያቶች እንደሚኖሩ ሶሊያና ሽመልስ አስታውቀዋል። ለአብነት በቤኒሻንጉል ጉሙዝ በካማሽ ዞን ያኔ ምዝገባ ስላልተጀመረ ዝቅተኛ ቁጥር ያለው መራጭ ብቻ በክልሉ ሊመዘገብ ችሏል ያሉት የኮሚኒኬሽን ዳይሬክተሯ በየምርጫ ጣቢያዎች ያሉ መረጃዎችን ቶሎ ባለመሰብሰባቸው ምክንያት ዝቅተኛ ቁጥር ያለው መራጭ ሪፖርት ያደረጉ መኖራቸውንም ገልጸዋል። በዚህ ረገድ አህዛዊ መረጃ የሚፈልጉ አካላት ግን የምርጫ ቦርድን ብቻ በዋቢነት እንዲጠቀሙ ነው ሶሊያና ሽመልስ የመከሩት። በሌላ በኩል የተፈናቀሉ ዜጎችን በተመለከተ ከአደጋ መከላከልና ዝግጁነት ጋር በመተባበር የተፈናቃዮችን ልዩ ምርጫ ጣቢያዎችን ሊያቋቁሙ አቅደው የነበረ ቢሆንም ተፈናቃዮችን በተመለከተ ከክልሎች በቂ ድጋፍ ስላላገኙ መወሰን እንዳልቻሉ ሶሊያና ሽመልስ ገልጸዋል። እኛ ዝግጅት ስናደርግ አክቹዋሊ የተፈናቀሉ ዜጎች ቁጥር ስቲሜሽን ወስደን ከአደጋ ዝግጁነት ከዛ ሱ ላይ መሰረት አድርገን ምን ያህል ምርጫ ጣቢያዎች ያስፈልጉናል፣ በቁጥሩ አንጻር የሚያስፈልጉ ምርጫ ጣቢያዎች ስንት ናቸው የሚለውን ነገር አዘጋጅተናል። ያጋጠመ ችግር ግን ምንድን ነው? በተለይ በተለያዩ ክልሎች ላይ የተፈናቀሉ ዜጎችን አስመልክቶ የሚደርሱ መረጃዎች በጣም ሊሚትድ ናቸው። አንዳንድ ክልሎች አልሰጡንም። ከዚህ የፊት ካሉት በአጠቃላይ አስራ አንድ ክልሎች ላይ ከተማ መስተዳድሮች ላይ ነው ምርጫው አሁን ያለው ከዛ መካከል የተሟላ ባለ ተሟላ ቅርብ የሆነ የተፈናቀሉ ዜጎች የተመለከተ መረጃዎች የሰጡን አራት እንኳን አይሆኑም ክልሎች። እነዚህ ደግሞ በተለይ ከፍተኛ አስጊ ሰዎች ተፈናቅለባቸዋል የሚባሉ ቦታዎችንም አይጨምሩም። ስለዚህ በዛ የተነሳ ከፍተኛ ቻሌንጃለን። የተፈናቀሉ ዜጎች ምርጫ ጣቢያ የሚኖሩበት ካምፕ ካምፕ ውስጥ ያሉ ሰዎች ቁጥር ምን ያለው የሚለው መረጃ እኳን ለማግኘት በተለይ ከክልል ኮሚሽነሮቹ ጋር በጣም አስቸጋሪ ጊዜ ነው የነበረ። ስለዚህ በቦርዶ በኩል ይሄ መራጮች መዝገባ እየተካሄደ እያለ የተፈናቀሉ ዜጎችን ምዝገባ አብሮ ማካሄድ አልቻልንም። ስለዚህ ያረንጊያልን ያለነው በልዩ ሁኔታ የተፈናቀሉ ዜ ሰዎችም ምንድው የምናደርገው የሚለውን ነገር ኦፕሬሽናሊ ፕላን አድርገን የምናሳውቀው ይሆናል። ግን ትልቁ ቻሌንጃችን እስካሁን ድረስ መክፈት ያልቻልንበት የመረጃ እጥረት ነው። ይሄ ነው የሚባል ይህን ያህል ሰዎች ናቸው የተፈናቀሉትን ክልል ያሉበት ካምፕ ደግሞ ይሄ ነው ብሎ መረጃ የሚሰጥ ክልል ሁሉ ማግኘት አልቻለ የዩኒቨርሲቲ ተማሪዎችን በተመለከተ ተማሪዎች በየሚማሩበት ዩኒቨርሲቲ በድረገጽ አማካኝነት እንዲመዘገቡ የተደረገ መሆኑን ያስታውሱት የኮሚኒኬሽን ዳይሬክተሯ ተማሪዎቹ የሚመርጡት ግን በየተመዘገቡበት የመኖሪያ አካባቢያቸው ነው ብለዋል። በዚህ ረገድ በድሬዳዋ ዩኒቨርሲቲ ባደረግነው ማጣራት ተማሪዎች የአጋማሽ ፈተናና የማጠቃለያ ፈተና በጥቂት ቀናት ልዩነት ተፈትነው ከምርጫው በፊት ወደ የትውልድ አካባቢያቸው እንዲሄዱ ጥድፊ ውስጥ መግባታቸውን ተማሪዎች ገልጸውልናል። በአሁኑ ሰዓት በግጭት ምክንያት የመራጮች ምዝገባ ተስተጓጉሎባቸው የነበሩ በኦሮሚያ ክልል አራቱ የወለጋ ዞኖች በቤኒሻንጉል ጉሙዝ ሳክሲ ዞን እንዲሁም በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ሶስት ወረዳዎች በቀጣይ አንድ ሳምንት የመራጮች ምዝገባ የሚቀጥል ሲሆን፣ ቅሬታ ቀርቦባቸው ምዝገባ የተቆረጥባቸው ሰባት የምርጫ ክልሎችን በሶማሌ ክልል አሉ። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድረ